ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።

ምናምን ብዬ ማለት ነው። ምክንያቱም ሊስት አያዩ ኖርማሊ ያው ከእነሱ ወስዳለሁ ያንን ምግብ እጠቀማለሁ። በጣም የተቸገረው መስ ነው። ዊኬንድ ላይ አይመጡም፣ ቅዳሜ እና እሑድ። ያው ተስፋ አልቆርጥም ፈጣሪ ነገር ላስተካክሎ ይችላል ብዬ አስባና ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚገኙ የኮሮና ቫይረስ ወረርሽኝ ለችግር ያጋለጣቸው ኢትዮጵያውያን ናቸው። እነርሱን ለማገዝ እየተንቀሳቀሱ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያንም አሉ እንደዚህ እንደዚህ የሚፈልጉትን ነገር ይነግሩናል ይህን የምግብ ዝርዝር ይልኩልናል ከና አድራሻው ከዛ እዛ እንሄድና ሁለት ሁለት መቶ ብር ለሁሉም ቢያንስ ሰላሳ ሰው ይሆናል አሳይሻለሁ አሁን የተመዘገቡትን ጠናት ከያዝናቸው ከበጎ ፈቃድ ፕሮፌሽናል ጋር እናገናኛቸዋለን። በዛ መልክ እርዳታውን ያገኛሉ ማለት ነው። እንደዚሁም ምግብ የሚፈልግ ሰው በዛ መልክ ደውሎ ይጠይቃል። በተቻለ አቅም በፍጥነት እናድርስላቸዋለን ማለት ነው። የሚሰጠው እርዳታና የሚረዱትን ማች ማድረግ በማይቻል ደረጃ በጣም ብዙ ተረጅ ሰዎች አሉ። ሁሉንም አነጋግረናቸዋል። በዚህ ምሽት ሰሟቸዋላችሁ። እሁድ ግንቦት 23 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ጽዮን ግርማና ሰሎሞን አባተንን እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ፣ እንደምናመሻችሁ አድማጮቻችን። ዜናውን እማንብላችሁ አዳነጭ ፍስሀየ ነኝ። በሰሜን ወሎ ዞን የራያና ቆቦ ወረዳ ዋና አስተዳዳሪና የአስተዳደርና የጸጥታ ዘርፍ ኃላፊው ከአንድ ግለሰብ በተተኮሰባቸው ጥይት ዛሬ መገደላቸው ተሰማ። የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት አመራሮቹ ላይ ግድያ የተፈጸመው የአስቸኳይ ጊዜ አዋጁን ለማስፈጸም በመንቀሳቀስ ላይ ሳሉ ነው ብሏል። የሚመለከታቸውን የጸጥታ አካላት ለማግኘት ጥረት በማድረግ ላይ የሚገኘው የወሎ ዘጋቢያችን መስፍን አራጌ ዝርዝር ዘገባውን ልኮልናል እንሆ ከአካባቢው የደረሰን መረጃ እንደሚያስረዳው ዛሬ ለአስቸኳይ የመንግስት ተልዕኮ ወልዳያ ከተማ ስብሰባ ላይ ቆይተው የነበሩት የወረዳው አስተዳዳሪ ስዩም መስፍንና የአስተዳደርና ጸጥታ ኃላፊው መንገሻ ሞላ ግድያው የተፈጸመባቸው ወደ ቆቦ ከተማ በመመለስ ላይ ሳሉ ነበር። ከፍተኛ አመራሮቹ በወረዳው 036 ቀበሌ መንጀሎ ተብሎ በሚጠራው አካባቢ የአስቸኳይ ጊዜ አዋጁን ጥሶ ከተፈቀደለት ሰው በላይ ጭኖ የነበረን የባጃጅ አሽከርካሪ በማነጋገር ላይ ነበሩ ይላሉ የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ባልደረባ በዚህ መሀል በተፈጠረ አለመግባባት ግለሰብ ሁለቱ አመራሮች ላይ ሽጉጥ በመተኮስ እንደገደላቸው የወረዳው መንግስት ኮሚኒኬሽን ጽህፈት ቤት የሚዲያ ይዘትና ማበልጸግ ማሰራጨት ቡድን መሪ አየነው አማረ ጠቁመውኛል። ግድያውን ፈጽሟል የተባለውን ግለሰብ በቁጥጥር ስር ለመዋል የጸጥታ ኃይሉ እንቅስቃሴ በማድረግ ላይ መሆኑ ታውቋል። የሚመለከታቸውን የጸጥታ አካላት እንዳገኘው በዝርዝር የምመለስበት ይሆናል። ሁለቱ ከፍተኛ አመራሮች በወጣትነት እድሜ ክልል ውስጥ የነበሩ ባለትዳርና የአንዳንድ ሴት ልጆች አባት ነበሩ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 2836 የላቦራቶሪ ምርመራ 109 ሰዎች የኮሮና ቫይረስ ተገኝተባቸዋል። ቫይረሱ የተገኘባቸው ሰዎች ከ5 እስከ 70 ዓመት የዕድሜ ክልል ውስጥ ያሉ 61 ወንዶችና 48 ሴቶች መሆናቸውን የሀገሪቱ የጤና ጥበቃ ሚኒስቴር አስታውቋል። 99 ሰዎች ከአዲስ አበባ፣ ሁለት ከትግራይ፣ አምስት ከኦሮሚያ እና ሶስት ሰዎች ከሐረሬ ክልል መሆናቸውን የጤናው ሚኒስቴር ዛሬ ከሰዓት በኋላ በፌስቡክ ገጹ ላይ አስታውቋል። ከነዚህ ውስጥም ዘጠና አራቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የሌላቸው፣ ሁለት ሰዎች የውጭ ሀገር የጉዞ ታሪክ ያላቸው እንዲሁም አስራ ሶስት ሰዎች የታወቀ ንክኪ የነበራቸው ናቸው። በአጠቃላይ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር አንድ ሺህ አንድ መቶ ሰባ ሁለት ደርሷል። በትላንትና ዕለት የሶስት ኢትዮጵያውያን ህይወት ያለፈ ሲሆን በአጠቃላይ ከኮሮና ቫይረስ ጋር በተያያዘ እስካሁን ባለው ጊዜ 11 ሰዎች ህይወታቸውን አጥተዋል። በሌላ በኩል አንድ ሰው ከትግራይ ክልል ያገገመ ሲሆን በሀገራችን ከበሽታው ያገገሙ ሰዎች ቁጥር 209 ነው ይላል የጤናው ሚኒስቴር መረጃ። የሶማሊያ መንግስት በገለጸው መሰረት ዛሬ ከሞቅዲሾ ወጣ ብሎ በሚገኝ ቦታ ላይ መንገድ ላይ የተቀበረ ቦምብ ፈንድቶ ዘጠኝ ሲቪሎች ተገድለው 12 ቆስለዋል። በርቀት ቁጥጥር የፈነዳው ቦምብ የመታው ሲቪሎችን ከሞቃዲሾ በ90 ኪሎ ሜትር ወደምትርቀው ዋን ላይ ዌን ከተማ የሚያመላልስ አውቶቡስ እንደሆነ ታውቋል። የሶማሊያ መንግስት ተጠያቂው አልሸባብ ነው ይላል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ትላንት ለሊት በተለያዩ የአሜሪካ ከተሞች የዘረፋ ተግባርና ብጥብጥ ተካሂዷል። ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ ሕይወቱ ማለፉን በመቃወም ነው ግጭት አዘል ሁከት የተካሄደው። የተካሄደው የፖሊስ መኪኖችና የመንግስት ሕንፃዎች በእሳት ጋይተዋል። የሱቆች መስኮቶች ተሰባብረዋል። ከፍተኛ ዋጋ የሚያወጡ እቃዎች ተዘርፈዋል። በመናፈሻ ቦታዎች ያሉ ሐውልቶች በቀለሞች ተቀብተዋል፣ ተበላሽተዋል። የሚኒሶታ እና የአስራ አንድ ሌሎች ክፍላተ ግዛት አስተዳዳሪዎች ጆርጅ ፍሎይድ በፖሊስ ቁጥጥር ስር እያለ ሕይወቱ ማለፉን በመቃወም የሚካሄዱትን ጥቃት አከል ተቃውሞዎችን ለመግታት የብሔራዊ ዘብ ወታደሮችን አሰልፏል። ካለፉት አራት ሌሊቶች ወዲህ ሲካሄዱ የቆዩት የተቃውሞ ሰልፎች መጀመሪያ ላይ ሰላማዊ የነበሩ ቢሆንም በሚኒያፖሊስና በመንትያዋ ከተማ ሴንት ፖል እንዲሁም በሌሎች የሀገሪቱ ዙሪያ ባሉት ከተሞች ወደ ዝርፊያ፣ ህንፃዎችንና ሌሎች ንብረቶችን ወደ ማጋየት እንዲሁም ወደ ሌሎች የግጭት ተግባሮች አምርተዋል። ወረራ እየተፈጸመብን ነው ብለዋል የሚኒሶታ አስተዳዳሪ ቲም ዎልስ። ህግንና ስርዓትን ለማስከበር ሙሉ ኃይል እንጠቀማለን ሲሉም አክለዋል። የጆርጂያ፣ የኬንታኪ፣ የኦሃዮ፣ የዊስኮንሰን፣ የኮሎራዶ፣ የዩታ፣ የዋሽንግተን፣ የካሊፎርኒያ፣ የቴኔሲ፣ የሚዙሪ እና የቴክሳስ ክፍላተ ግዛት አስተዳዳሪዎችም ግጭት አክል የሆነውን ተቃውሞ ለመግታት ሲሉ የብሔራዊ ዘብ ወታደሮችን አንቀሳቅሰዋል። አሶሽትድ ፕረስ የዜና አገልግሎት ትላንት ቅዳሜ በዘገበው መሰረት በሀገሪቱ ዙሪያ ወደ 1400 የሚሆኑ ሰዎች ታስረዋል። ትላንት ሌሊት ተቃውሞው ስለቀጠለም የታሰሩ ሰዎች ቁጥር ከዛ በላይም ሊሆን ይችላል። በሀገሪቱ ዙሪያ ያሉት ከንቲባዎች የሌሊት ሰዓት እላፊ ገደብ ደንግገዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ስለ ፍሎይድ ህልፈት ሲናገሩ የጆርጅ ፍሎይድ በሚኒሶታ መንገዶች መሞት በጣም ያሳዝናል። መሆን አልነበረበትም። በመላ ሀገሪቱ ያሉትን አሜሪካውያን አሳዝኗል አስቆጥቷልም ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያቅቷል ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 23 2012 ዓ ም ምሽት ፕሮግራም ነው። አሁን ወደ መጀመሪያው ቅንብር እንዝለቅ ኮቪድ-19 እና ኢትዮጵያውያን በአሜሪካ በኮሮና ቫይረስ ምክንያት ዩናይትድ ስቴትስ ውስጥ ከ40 ሚሊዮን በላይ ሰው ከሥራ ውጭ ሆኗል መንግሥትም የቀረበለትን ሪፖርት መርምሮ ሥራ ላይ ቆይተው በወቅታዊው ሁኔታ ከሥራ ለተፈናቀሉ በገበያቸው ልክም ባይሆን ለአጣዳፊ ችግር እንዳይጋለጡ በሚል ድጎማ እየሰጣቸው ነው። የዚህ መርሃ ግብር ተጠቃሚ ሊያደርግ የሚያስችል ሰነድ የሌላቸው ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ ውስጥ የሚገኙ ኢትዮጵያውያን ለከፍተኛ ችግር መዳረጋቸውን እየገለጹ ነው። ቤት ውስጥ የሚበሉት ከማጣት አንስቶ የቤት ኪራይ መክፈል እስኪሳናቸው፣ አንዳንዶቹ ደግሞ በቀደመ ሕመማቸው ስጋት ምክንያት የሚያስፈልጋቸውን ወጥተው ለመግዛት እንደተቸገሩ ይናገራሉ። ወደ አሜሪካ በቅርቡ የገቡት ደግሞ ችግራቸው የበዛ መሆኑን ይገልጻሉ። ጽዮን ግርማ የተወሰኑትን አነጋግራ የችግሩን ስፋት በተከታዩ ዝግጅት ትዳሰሳለች። ኮቪድ-19 ዓለምን ማስጨነቅ ከጀመረ አምስት ወራት ተቆጥሯል። በየቀኑ እየጨመረ በሚሄደው መረጃ መሰረትም በመላው ዓለም በሚሊዮኖች የሚቆጠሩ ሰዎች በቫይረሱ ተይዘዋል፣ በመቶ ሺዎች ደግሞ ሕይወታቸው ተቀጥፏል። በበሽታው ከመያዝና ከሞት ቀጥሎ የሚያመጣው ችግር ውስብስብ በመሆኑ በነዋሪ ላይ እያስከተለው ያለው ቀውስም ሁለንተናዊ ነው። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ከሚኖሩ ኢትዮጵያውያን መካከል በቫይረሱ ምክንያት በመጣ የኑሮ መቃወስ ለችግር የተጋለጡ እንዲሁም ቀድሞ የነበረባቸውን ችግር ያባባሰባቸው ሰዎች ቁጥር ብዙ መሆኑን ያገኘናቸው መረጃዎች ይጠቁማሉ። ከእነዚህ መካከል የተወሰኑት ታሪካቸውን አካፍለውናል። አንዳንዶቹ ኢትዮጵያ የሚገኙ ቤተሰቦቻቸውን ለጭንቀት ላለመዳረግ ስማቸው እንዲቆይ ሲጠይቁ፣ ሌሎቹ ደግሞ ለልጆቻችን ስንል ሲል ይሸሸግልን ብለዋል። እኛም ስማቸውን አንጠቅስም። ቨርጂኒያ ውስጥ አንድ ክፍል ተከራይቶ የሚኖረው ወጣት በኢኮኖሚክስ ሁለተኛ ዲግሪ ተቀብሏል። ወደ ዩናይትድ ስቴትስ ከመጣ ስድስት ወር ሆኖታል። ኢትዮጵያ ትዳርና አንድ ልጅ አለው። ወደዚህ የመጣው የጥናት ጽሑፉን በአንድ ዩኒቨርሲቲ ውስጥ ለማቅረብ ነበር። አቅርቦ ከጨረሰ በኋላ ግን ከመመለሱ በፊት ሁኔታዎችን ትንሽ ማጥናትና ከቻለም ሰርቶ ትንሽ ገንዘብ ይዞ ለመሄድ ፈለገ። እቅዱን ለማሳካት በመሞከር ላይ ሳለም የመጣበት ቪዛ ጊዜው አለፈበት። እሱን ለማሳደስ አመልክቶ በመጠባበቅ ላይ ያለ ኮሮና ቫይረስ መጣ። መጀመሪያውኑም አዲስ መጭነቱ ምቾት አልሰጠውም ነበር እና በዚያ ላይ ሰነድ አልባ መሆኑ ሲጨመርበት ለችግር እንዳጋለጠው ይናገራል። አሁን እኔ ዲያቤትስ ነኝ፣ ስኳር አለብኝ የስኳር መድኃኒት መግዛት አልችልም። ታይፕዋን የሚባል ነው እና መወስደው ኢንሱሊን ነው። ኢንሱሊን ጠዋትና ማታ ወስዳለሁ። አንድ ጊዜ ታምሜ የነበረ የዛሬ ሁለት ወር ምናምን አካባቢ ድረስ መሰለኝ ሆስፒታል ገባሁ። ኢኖቫ ሆስፒታል ያኔ የሆነ መድኃኒት ጻፉልኝ፣ ራሳቸው የኢንሱሊኑን ማለት ነው። ከዛ አገኘው አንድ ኢንሱሊን ያንን ነው እስካሁን እየጠቀምኩ ያለሁት። ከዚህ ፊትም የነበረኝ አለ፣ ከኢትዮጵያ መጣሁት። የቤት ኪራይ መክፈል ካቋረጠም ሁለት ወር ሆኖታል ግን አሁን በኮሮና ምክንያት መክፈል ስለማልችል፣ ያው እነሱም ይረዳሉ። ማለት ገንዘብ እንደሌለኝ ስለሚያውቁ አይጠይቁኝም። አሁን አልጠየቁኝም። ኢትዮጵያኖች ኢትዮጵያኖች ናቸው። ምግብ እንዴት መሰለች? እኔ የተማሪዎች ፓስ አለ እና በእኛ ሰፈር ነው የሚያልፈው። ፓስ ነው ለተማሪዎች፣ ማን ነው ምግብ እየሰጠ ነው የሚያልፈው እና እኔ ወጥቼ ወስዳለሁ። እንደ ልጅ አለኝ፣ ሁለት ተማሪዎች አለኝ ምናምን ብዬ ማለት ነው። ምክንያቱም ሊስት አያዩ ኖርማሊ ያው ከእነሱ ወስዳለው ያንን ምግብ እጠቀማለሁ። በጣም የተቸገረው መቼ ነው ዊኬንድ ላይ አይመጡ፣ ቅዳሜ እና እሁድ። አንዳንዴም ደግሞ በብዛት ምግቦቻቸው ጣፋጭ ስለሆነ ከስኳር ጋር በጣም የተቸገርኩ ነው፣ አመጋገቤ ላይ ማለት ነው። አልፎ አልፎ እዚህም ያለው ቤተሰብ ያው ትስ እነሱ ይረዱኛል ላይክ ምግብ ከነሱ ጋር እብላለሁ። ዲዴ ነገር ምሪያ ላይ ነግረህ የነበረውን እንግዲህ ቤልጅየም ተምረህ ፔፐሮችን አሳትመ ሪሰርች ስትሰራ የነበርክ ልጅ ነህ እና ድንገት ህይወትን እዚህ ጋር ስታገኘው እንደው ተስፋ መቁረጥ ውስጥ አልገባህም? በጣም እንደውም የጥሩ ጥያቄ ነው። በጣም ተስፋ መቁረጥ ውስጥ የገባሁት ማለት ልጅ ባይኖርኝ እንደውም ራሴን እንጃ እስከ ማጣ ድረስ ነበር የምደርሰው። ይቁማሰቡ ለልጅ እንደምኖር አሰቡ ምክንያቱም ልጅ አለኝ በቃ ገንጂ መኖር አለብኝ። ራሴን እንደምንም ከዚህ ችግር ውስጥ አጥቼ ነው እንጂ የነበረኝ ላይ ጥሩ ነበረ። እኔ ባንክ ማኔጅመንት ፖዚሽን ላይ ነበር ምሳ ኢትዮጵያ እያለሁ፣ ከዛም ነው ስኮላርሽፕ አግኝቼ ወደ ቤልጂየም የሄድኩት። ህይወት ደግሞ እዚህ ቦታ ላይ ሲሆን ስታይ በጣም ነው ከስባ ምኮርጩ እና ያው ኤክስፔክቴሽን ነው እኔ እንዳሰብኩት አልሆነም እና በጣም ያዘንኩት በራሴ ውሳኔ ለመሄድ አላሰብክም። አሁን ለመሄድ እፈልጋለሁ። ያው ስቴጅ ደግሞ ግዴታ ሆነ። ለመናገር ወደ ኢትዮጵያ ስንመለስ መቼስ ወደ እናቴ ቤቴ ምን እሄዳለሁ የሚባል አንድ ዘፈን አለ። የሆነ ነገር ይዤ መሄድ እንፈልጋለሁ የሚል ነገር ነበር። አሁን ግን ያን አይደለም፣ በቃ መሄድ እፈልጋለሁ። ምክንያቱም መኖር አለብኝ ለልጄ የትኛውም አጋጣሚ ዛሬ ተነስተ ሄድ ፍባት ሄዳለሁ እንደው ሌላ በጣም የሚቸግርህ ነገር ምንድን ነው እንግዲህ አሁን የሚቸግረው ቤት ኪራይ እንዳልኩሽ ያው እነሱም አበሾች ጥሩ ናቸው ብዙ አላስቸገሩኝም እና ያው እነሱ ፊት ማየት ይከብደኛል እና ብከፍል ደስ ይለኝ ነበረ ስንት ጊዜ ሆነ እዛ ቤት ውስጥ ከገባ እንደመጣሁ ነው የገባሁት ስድስት ወር ሊሆነኝ ነው ስድስት ወር አካባቢ የአቃሉ ሁኔታ በቃ ያውቃሉ ኔ ያውቃሉ እነሱ እና ምን ያህል ጊዜ የሆነ ሳት ክፍል ባለፈው ወር አልከፈልኩ፣ ያው ይህንንም ወር መጨረሻ አልከፍልም ማለት ነው። በኮሮና ቫይረስ ምክንያት ዩናይትድ ስቴትስ ውስጥ ከአርባ ሚሊየን በላይ ሰው ከስራ ውጭ ሆኗል። መንግስት ከስራ ውጭ ለሆኑ በየሳምንቱ የገንዘብ ድጎማ ይሰጣል። ነገር ግን ይህ ድጎማ ስራ ላይ ቆይተው በወቅታዊ ሁኔታ ከስራ ለተፈናቀሉት ብቻ የሚደረግ ነው። ይህ ወጣት የስራ ፈቃድም ሆነ የነዋሪነት መታወቂያ ስለሌለው የዚህ ተጠቃሚ አይደለም። ልክ እንደዚህ ወጣት ለመስራት የሚያስችል ፈቃድ የሌላቸው ብዙ ኢትዮጵያውያን እንዳሉ እየተነገረ ነው። ሌላዋ ሲልቨር ስፕሪንግ ውስጥ ነዋሪ የሆነችው የኦቲዝም ባህሪ ያለው የስምንት ዓመት ወንድ ልጅ እና አንዲት የአራት ዓመት ሴት ልጅ ያለቻት እናት ናት። ከሁለት ዓመት በፊት ባለቤቷ ባደረገላት ጥሪ መሰረት ወደዚያ ሀገር መምጣቷን ታስረዳለች። እንደ መጣች ብዙም ሰዓት ቆይ፣ ባለቤቷ ይታመማል። ስራም ሰርት አታውቅም። በመጨረሻም ከስድስት ወራት በፊት የባለቤቷ ህይወት ያልፋል። ሐዘኑ ከልቧ ሳይወጣ ልጇን የሚቀበላት ትምህርት ቤት አግኝታ ካስገባችና ትንሿንም መዋለ ህጻናት አስገብታ ስራ ለመፈለግ በዝግጅት ላይ ያለች፣ በኮሮና ቫይረስ ምክንያት ትምህርት ቤቱ ይዘጋል። ልጆቿን ይዛ ቤት ውስጥ ለመቀመጥ ትገደዳለች። ልጄ አውሮቲዝም ነው የሚባለው ያገር ስመጣ እንደሱ ነው ተባለ። እሱ በጣም የሚከብደኝ ያሁን ከዚህ ኮሮና ጋር አንድ ፍር የተሰማ ሰው የሆነ ነገር አገሩ ሰላም ቢሆን ልጅሽ እንደዚህ ትንቀሳቀሻለች፣ አየር ያገኛሉ። የቱ ስለማልንቀሳቀስ እኔ እሱ ነው በጣም ፈታኝ የሆነብኝ። እንደገና እቃ ይነኩብሻል አቅም ይሄ መጥፎነ ጥሩ ነው ስለማያውቅ እኔ እሱ ነው በጣም እኔ ከበደኝ። ከራሴ ችግር ጋር ተጨማሪ በፊት ይዘሹ ትወጪ ነበር ትንቀሳቀሽ ነበር። አባቱ ማለት ከማረፉ በፊት ከአንድ ስድስት ወር በፊት ያው አጫውታል በዚህ በዛ ስለዚህ፣ አይሰማውም ያለ ባህሪያ እንደዚህ ብዙ የገነነ አይሆንም፣ ስለምናጫውተው ይደክመዋል። ምን አሁን ግን ቤት ውስጥ የመጡ ሆኑ፣ ይህ ጥሩ ነው ሲባል ስለማይለጅ እሱ በጣም ከአእምሮ በላይ ነው የሚከብደው።

ቤቱን ራሳችን አሁን ከልጅ ብዬ የማመጣው ነው የምንከፍለው። እስካሁን ግን ችሎልናል። ለሌላ ለምግብ ደግሞ ከዚህም ከዚም እያሁን ሰው በሰው። ፉድ ስታምፕም አሁን በዚህ በሽታ የተነሳ አግኝተናል እንጂ ፉድ ስታምፕ ደግሞ ይቀንሳል የሀገሪት ስታገኝ ቅዱስታንክ ወርዶ ወደ ሁለት መቶ ብር ይሰጡሻል፣ ያወርዱታል። ያስታገኝ ምክንያቱም ቤትን አይመለከትም ይላሉ። አሁን ደግሞ በኮሮና ቫይረስ ምክንያት ልጆቹን ይዛ በህዝብ ትራንስፖርት መንቀሳቀስ እንዲሁም የኦቲዝም ባህሪ ያለው ልጅ ይዛ ገበያ መሄድ ስለማትችል መሰረታዊ ነገር ለማሟላት እንኳን ከፍተኛ ፈተና ገጥሟት እንደነበር ትናገራለች። ግን ደግሞ በህይወት መቆየቷን ለልጆቿ እንደ ተስፋ ስለምትቆጥረው እንደሚያጠነክራት ትናገራለች። ማለት እኛ በጣም ብዙ ነገራችን እሱ ይህን ብለሽ ስንት ገልጭ አይነት ሰው አይደለም። ስትጀምር ማለት ነው ብዙ ነገራችን ነው እንደ ወንድም እንደ ቤት በቃ የእሱ የተለየ ሰው ነው። ግን በቃ እሱ እንኳን ሞተ እኔ ደሞቼ ምድሩ ምን ያቅተኛል ብዬ አንደት ስለጨከምኩ እዚህ ቦታም ስቀት በጭካኔ እና ያው መንገዱን ለሄዱበት አልቻልኩም። እዚሁ በቃ ቀረም። ግን ያ እሱ እንዲህ ከሆነ እኔ እንዴት ማድረግ ያቅተኛል? ቢያንስ እየኖርኩ መታገል አያከተኝም። በህይወት ያለ ሰው መቻል አለበት ሁሉንም ብዬ ወይም ከሱም አንፃር ይመስለኛል ግ ጨከንኩት እና ሁሉን ነገር እየከበደኝም ቢሆን የምኖረው ከደረሰብኝ አንጻር ነው። ጨካኝ እንድታገለው ያደረገኝ ሰውም ደግሞ በአቅሙ ትንሹም ትልቅም ሳይል ይረዱኛል፣ ባላቸው ነገር ሁሉ ይረዱኛል። ይህን እንግዲህ እኔ ሰዎች ደግሞ አይጨክኑብኝም፣ እስካሁን እየረዱ ነው ትላለች ደቃም የሚገዛል ሰው ይኖሩ ይሆናል። በቃ የሚበላም ነገር ደግሞ ለምሳሌ ለልጄ ትሊቃመሉ ብዙ ስለሆን ባላቸው ሳንቲም ሊሰጡኝ ይችላሉ። እግዚአብሔር ህትሜ ጤና ይስጣቸው። በቃ የቤቱን ክሬም ከዚህም ደግሞ ለልጄም ያው ከመንግስትም የተወሰነ ለልጄ ይሰጣላል። እንደሱ እንደሱ እያርኩ አለች። ደግሞ ዶክተርም አለች። ዶክተር ኬት ትባላለች። በጣም መልካም ሰው ናት። ሰው ባላት ነገር ከጎን የሆና በቃ ባላት ነገር የቤቷ ሆና በስልክም እንዳይርባችሁም ትላለች። በዛም በዛም በቃ እንደዛ እንደዛ ነው። እኛና በቃል እንደምት እንዲ እንደሚቀል እንደማውራ አይደለም ውስጡ ስትሆኝ በጣም ብዙ የሚከብዱ ነገሮች አሉ ሰው በቃ ታስቢያለሽ የቤት ኪራይ ነገር ምን ሆናለው። እዚህ ሀገር በቃ ያው አለ አለ የሀገሩን ሁኔታ ጫቸው ባላቸው ነገር ቢረዱንም የሚጎልም ነገር ይኖራል። ነገሮች ትንሽ መስመር ከያዙላትም ሰርታ ልጆቿን ለማሳደግ አቅዳለች። ጤነኛ ኮንኩ፣ ይሄ በሽታም እግዚአብሔር ካሳለፈልን በዚህም በተራርቼ ልጆቼን አሳድጋለሁ ብዬ ነው የማምነው። ያው ጤነኛ ሰው ኮንኩ ስለ ልጆቿ እንጂ ስለ ራሷ አስባ እንደማታውቅ የምትናገረው ይች እናት ከኢትዮጵያ ስትመጣ ያልጠበቀችው መከራ ከባድ ሐዘንና ችግር ቢጋረጥባትም ነገን ደግሞ ተስፋ ታደርጋለች። ሌላዋ ኢትዮጵያዊት ደግሞ ሰነድ ማጣትና ህመም ህይወቴን ካመሰቃቀሉት አመታት ተቆጠሩ። አሁን ደግሞ ኮሮና ቫይረስ እጅጉን አባባሰው ብላናለች። ዋሽንግተን ዲሲ ነዋሪ ናት። ታሪኳ ረዘም ያለ ነው። አራት አመት ሊባኖስ ውስጥ ሰርታ ያገኘችውን ገንዘብ ይዛ ሄዳ ኢትዮጵያ ቤት ሰራች። አስር አመትም በዚያው ኖረች። ትዳር መሰረተች። ልጅ ወለደች። በመጨረሻ የሰራችው ቤት ሕገ ወጥ ነው ተብሎ ፈረሰ። ተስፋ ቆረጠች። እንደገና ገንዘብ ሰርቶ ለማግኘት ከሀገር ወጣች። መካከለኛው አሜሪካ ቤሊዝ ተባለች ከተማ ልጅ የመጠበቅ ስራ አግኝታ አንድ አመት ሰራች። በመጨረሻም አሜሪካ ገብታ ጥገኝነት ጠየቀች። አላገኘችም፣ ተጓተተባት። ነገር ግን የስራ ፈቃድ ስላገኘች ልጅ መያዝ ጀመረች። ራሷን ለማሻሻልም መንገድ ስትጀምር ያልጠበቀችው ገጠማት። የኩላሊት ህመምተኛ ነች ተባለች። አራት ወር ሰርቼ ወደ ኢትዮጵያ የተመለሰች ልጅ ነበረ። ለመውለድ ብቻ ነበር የመጣች። ሰርቼ ከሁለት ሳምንት በኋላ ወጥቼ ሳርፍ እዛ የሄድ ኳርፍ ነበረ። ቨርጂኒያ ውስጥ እንሰራው ዌስት ሀይስ ቴብል ውስጥ ነው። ለረፍት ስሄድ እዛ ነው አጋጣሚ የሆነው። ቨርጂኒያ ውስጥ ዶክተር ተድ ላይ ይባላል። እሱ ቤት ነበር ዊኬንድ የማርፈው። ሌሊት ላይ ምላሴ አበጠ። አፌ ሞላው ስናገር እንተባተባለሁ። እራሽ ነበረው። ቀሰቀስኳቸው እና ምላሴን እንደ ኤሌክትሪክ እየጎተተኝ ነው እና እባካችሁ ስላቸው መጣች። ሚስቱ ነበረ አብረው መጡ። ነው ፔንኪላር ሰጠኝ። ተኛውን ያንቀጠቅጠኛል፣ ያንቀጠቅጠኛ ብርድ ብርድ ይለኛል። ከዛ ዛፍንዚኒያ ወሰደና ላስመረምርሽ እፈልጋለሁ ሲለኝ ፈቃደኛ ነኝ ያልኩት፣ ኢንሹራንስም አልነበረኝ። ተመረመርኩ በስንተኛው ቀን ሁለቱም ኪድኒሽ ዳሜጅ ሆኗል አለ በኢመርጀንሲ ወደ ሆስፒታል መሄድ አለብሽ የዴሲ ነዋሪ ሰው አድራሻ ሊሰጥሽ ይገባል ተባለ የእሱ ባለቤት ቤት ነበራት የሚከራይ ዲሲ ላይ እሷ ቤት ውስጥ ነኝ ጊዜ መታወቂያ ምናምን አወጣችልኝ በዛው ህክምናው ተጀመረ ዳዮክሲስ ሲያደርጉም ከምን ዳሜጅ እንደሆነ ኪድኒ ሊያውቅ ያልቻሉ እንጂ እስከዛ ሰዓት ድረስ ምንም ምንም አይነት ሲክሰም የለኝም። አያመኝም ስመኔ ፔሬድ ሲመጣ ብቻ ነበር። ምድ አካማለው ብዙ ይሰርተኛል የተለየ መስተስ አየሁበት። በቃ እዚህ ሀገር ስመጣ እና ያ ነበር እሱም እንግዲህ የማፀን ግድግዳ ላይ ሲስት አለ እያሉ ነው እና እሱንም ማፀን እጣ ትላለች የኪድኒ ዶክተር። የማፀን ዶክተር ደግሞ ምንም መውጣት አይ ያስገባውም እሱም ብሊድን ብዙ እንዳታደርግ ትሪት ማድረግ አለብን ይላሉ። እስካሁን እየተነጋገሩበት ነው። ስቲል አሁን ሀሙስ ለትም ቀጠሮ ነበር። የማፈን ዶክተር ለመጨረሻ ጊዜ የምትለው ትሪት ይደረግ እንጂ ሰርጀሪ ማድረግ አስ ኦልሬዲ ሌቭል ፋይቭ ላይ ነው ፊድኒ፣ እና ለዲያሊሲስ ሊደርግሽ ይችላል ሰርጀሪ ማድረጉ ትላለች። እነሱ ደግሞ አሁን ሌቭል ፋይቭ ላይ ደርሶ ከዲያሊሲስ በፊት ችውቡን መቅበር አለብን። ተዘጋጅተን መጠበቅ አለብን። ዲያሌሲስ በመጀመር ካልተዘጋጀሽ ችውቡ ተቀብሮ ካልቆየ፣ ኢመርጀንሲ ዲያሌሲስ ደግሞ ሌላውን ኦርጋን ዳሜጅ ሊያደረግ ይችላል በሚለው ሁኔታ እየተነጋገሩ ይህ ኮሮና ቫይረስ መጣ። የትኛው ዶክተሯ ከኔ ጋራ እስከ ጁን ድረስ ምንም አይነት አፖይንትመንትን ፎሎአፕን የለሽም። የማጠንም ጉዳይ እስከዛ ጨርሽ አለት። የዚህች እናት ችግር ውስብስብ ነው። ገና ጥገኝነት ጥያቄ ላይ ያለች በመሆኗ በእጇ ላይ ያለው ኢንሹራንስ ለሚያስፈልጋት ሕክምና በቂ አይደለም። ሲደብሊዩ ምልካ የነበረ ትራንስፓረንቱን እዛ ወረፋ ላይ ተቀመጭ፣ ቢያንስ አራት አመት ይፈጅ ባልሰንስ ጭከኝ አሁን ይሄ ለፖለቲካ ተነ ያሉ ሰዎች ያላቸው ኢንሹራንስ አሊያንስ ኢንሹራንስ ነው። አልያንስ ደግሞ ከበር አያረግም ለፊት ምናልባት አሁን ወረቀትሽ አልቆ ግሪን ካርድሽን ካገኘች ግን ስዊች ማድረግ ብቻ ያለሽ የተሻለ ኢንሹራንስ ታገኛለሽ። ከዛ በኋላ መስተሽ መተሽ ስኬጇለ ቀመጠ አሁን ከጤናዋ መታወክ የተነሳ ስለምትፈራ ከቤቷ አትወጣም። እቃ የመግዛት አቅመም ስለሌላት የሰው እገዛ ትፈልጋለች። በደከመ ድምጽ በብዙ ተስፋ መቁረጥ ውስጥ መሆኗን ብትናገርም ቶሎ ሰነድ አግኝታና ኮሮና ቫይረስ ቀንሶ በፍጥነት ታክማ መዳንን ተስፋ ታደርጋለች። በዚህ በዋሽንግተን ዲሲና አካባቢው ለችግር ከተጋለጡት ሰዎች ቀዳሚውን የሚይዙት አዲስ የመጡ ሰዎች ናቸው። ከባለቤታቸውና ከሶስት ልጆቻቸው ጋር ከሰባት ወር በፊት ወደዚህ የመጡት ተከታዩ አባወራ ነገሮችን አመቻችተው ስራ በመጀመሪያቸው ሰዓት ይህ ችግር በመከሰቱ የቤት ኪራይ የመክፈል አቅም እንዳጡ ይናገራሉ። ችግሩ እንደዛ ነው ያለው እና ቱም ዋናው በዚህ የበሽታው ሲመጣ የቤት ኪራይ ክፍለች ለመኖር አስቤዛ ለማድረግ አንዳንድ ነገሮችን ለማድረግ ማታወቂያው ሀገር ላይ በጣም ከባድ ነው፣ በጣም ከባድ ነው። ስራ ደግሞ ለመቀጠር አንዳንድ ጊዜ አንዳንድ ነገሮችን እስኪሳኩልሽ እና ነገሮችን እስኪሄዱልሽ ድረስ ወረቀት ያስፈልግሻል። በየ ቦታው ወረቀት ያስፈልግሻል ለመግባት ያ ወረቀት ደግሞ ለመግቢት ፕሮሰሱን ጨርሶ ሲመጣ ይሄ ነገር ተከሰተ። ስራ ለመወዳደር ስትፈልጊ ባለበት አጋጣሚ የኮሮና ቫይረስ መጣ። በዛ ምክንያት ስራ ለመቀጠር አልተቻለም። ያው በአሁኑ ሰዓት ላይ ቤት ኪራይ ለመክፈል በጣም አስቸጋሪ ነው። ቤት ኪራይ ለመክፈል አልተቻለም። ያም በተመለከተ ነው እና አሁን አንዳንድ ቦታ ላይ ባሉት ነገሮች ጠይቀን፣ ያው አሁን አንድ ሰው የአንድ ወር ቤት ኪራይ ከፍሎልናል። ኑሮ ካሰቡት በላይ እንደከበዳቸው ገልጸው አንዳንድ ኢትዮጵያውያን ከመጡ ጀምሮ በምግብ እያገዟቸው መሆኑን ነግረውናል። የዲሲ ከተማ ነዋሪ ደግሞ ከዚህ ቀደም ስራ ትሰራ ነበር። ባለማወቅ በሰራችው ስህተት ምክንያት መንግሥት ከሚሰጠው ድጎማ ለስድስት ወር ታግዳለች። ሆቴል ስለምንሰራ ሲቀንስ ስራ ያው ስሎ ሲሆን ሲዝናል የዲሲ ስራ እና እኔ ጽዳት ነው የምሰራው፣ ሀውስኪፒንግ ያው። እና ከባድ ነው የሀውስኪፒንግ ስራ ያው ሀውስኪፒንግ እየሰራሁኝ ያው ስንቀነስ አንኢምፕሎይመንት አፕላይ እናደረጋለን ለአንድ ወርም ለሁለት ሳምንትም ለምንም ስንቀነስ። ከዛ አንኢምፕሎይመንት አፕላይ አድርጌ እየተከፈለኝ ያለ በመሀል በርዝደይ ይሁን ሆሊደይ ይሁን ብቻ ዋን ሀንድረድ ሰቨንቲ ኤይት ዶላር ከፈሉኝ ከስራ ቦታ ማለት ነው። ከዛ ከፈሉኝ እኔ አላወቅኩኝም ማለት ፖርት ማድረግ ነበረብኝ። ከዛ በቃ ስራ ጀመርኩኝ አንኢምፕሎይመንቱ ቆመ ማለት ነው። ልክ በአመቱ መጨረሻ ላይ ዲሴምበር ላይ ጠብቀው ማለት ነው ከፔናልቲ ጋር ከቅጣት ጋር ላኩልኝ ማለት ነው እኔ ተከፈለኝን እጥፍ አድርገው ከቅጣት ጋር ላኩልኝ ሁለት መቶ ሰላሳ ብር ካልከፈልሽ በአስቸኳይ ከታክስ ሪተርንሽ እንደሚወሰድ ምናምን ነገር ብሎ አስፈራርቶ ላኩልኝ እኔ እንቅልፍም ተኝቼ አላደርኩ ቢኮዝ እኔ ማለት ማጭበረብርም ሰው አደለሁም ያው እነሱ እንደ ማጭበረብር ነው የሚቆጥሩት አያሬስ ማለት ነው ከዛ በቃ ላኩላቸው ወዲያውኑ አንድ ወር ምናምን ቆይተው ነው እንዲያውም የወሰዱት ማለት ነው የላኩትን ብር አንድ ወር ምናምን ከቆዩ በኋላ ነው የወሰዱት ልክ አሁን ይሄ ኮሮና በሚመጣበት ሰዓት ያው ስራ ጀምሬያለሁ ኦልሬዲ እየሰራን ማርች አስራ አምስት ቆምን ማለት ነው ስራውን እና ማርች አስራ አምስት ላይ ስራ ያው ስንቀነስ በሽታው ከመጣ በኋላ ሁላችንም ያው የመጨረሻ የሰራሁት ማርች አስራ አምስት ነው። አፕላይ አደረኩ አን ኢምፕሌመንት አክቲቭ ነው አብዴት የምታደርጊው ከሆነ ኦልዌይስ ማለት ነው ምን አደረኩኝ ስጠይቃቸው ማለት ምንም አልመለሱልኝም አንድ ወር አስራ አምስት ድረስ በወሩ ድረስ ጠበቅኩ፣ ማርሻ እንትን አድርጌ ምንም እንትን የለም። ከዛም ኢሜልም ተጻጻፍኩኝ ከዛ ዋና ኃላፊው ጋር እያለቀስኩ ነበረ። ኤቭሪ ሲንግል ዴይ አንዱ ምንም እንቅልፍ አልተኛ አሁን በጣም ተቸግሮ ያለው ምንም ኢንካም የለኝም። ያው ሰርቼ ቤት ኪራይ ነው የምከፍለው ሰው ከዛም በኋላ ነገርኳቸው። ለሴትዮዋ ስነግራት በጣም አዝና እንትናለች። ኤምፕሎይመንት እና ኃላፊውን ስልክ ሰጠችኝ። ሱፐርቫይዘሮችን ኮንታክት ማድረጋቸውን አካል ሰጠችኝ። ከዛ ከነሱ ጋር ኮንታክት አደረግኩኝ። ከዛም ያለው ምንድን ነው ችግሩ በምን ምክንያት ነው ማላገኘው እና በጣም ተቸግሬን ያለሁት ፋሚሊ በጣም ተርጎን ያለው ደካማ እናት አለኝ፣ ልጅ አለኝ፣ መሰጦ ነኝ እና በዛ ላይ በጣም እያለቀስኩ ነው፣ ስትሬስ ይዞኛል አልኳቸው እና ጥሩ ሰው ነበሩ ያናገሩኝ። እና ያው ያለውን ሁኔታ ነገሩኝ ማለት ነው አንድ ሰው ሰስፔንድ የሚደረግበት በአመቱ ማለት ከተቀጣሽ ለስድስት ወር ምንም አይነት ጥቅም አታገኝም። ማለት ያው ይሄ እንደ ማጭበርበር ነው የሚቆጠረው ለነሱ ማለት ነው። ቢኮዝ ከሁለት ቦታ ነው የተከፈለች እና ያው ከፍ እያሉ መልሽ ያልኩኝ። እንደገና አፒል አድረኩ ይግባኝ ጠየቅኩኝ ማለት ነው እና ይግባኝን ስጠይቅ በቃ እነሱ እንትን ሊሉኝ አልቻሉም። ኢሜይልም ተጻጻፍኩ። በቃ በጣም ደከመኝ። እንዲያውም ክሌም የማደረግበት ኤብሪ ዊክ ብሎክ አደረጉት ማለት ነው እና ያው የኔንም ለቅሶ በየቀኑ መደወሌ ምናምን ተሰለችው። በቃ የተለያየ እንትን ተጻጻፍኩ፣ ኢሜይል አደረኩ፣ የማደርገውን ሁሉ እንትን አልኩ። እንዲያውም የኛ የኤምፕሎይ ሎየሮች ጋር ሁላ እንዲያናግሯቸው አደረኩ። ዩኒየን አለን እና ዩኒየኖችም ምንም በቃ ሊረዱኝ አልቻሉም። እና እነሱ መቶ ሀምሳ ብር እርዳታ ልንሰጥሽ እንችላለን ለምግብ ምናምን ቴምፖራሪ ያሉና ይዘው ሊመጡ ካርድ የሴፎይ ካርድ ከዛ በእንደሱ እያለ ያው ቤት ኪራይ መክፈል እንዳልቻልኩኝ ነገርኩኝ ለአፓርትመንቱ። ከዛን ተጨማሪ አስር ቀን እንደምንሰጥሽ ምናምን አሉኝ። ከዛን ይሄ አይአርኤሱ አንድ ሺ ሁለት መቶ ብሩ ገባልኝ እና የልጄ አምስት መቶ ብር ገባልኝ። እሱን አንድ ላይ እንደምንም አጠጋግቼ የቤት ኪራይን ከፈልኩኝ። የዛን ወር በእንደዛ አሳለፍኩኝ። አሁን ደግሞ ያው እየቀጠለ ሄደ ማለት ነው። ቢኮዝ ኒያል ሰራም ያለው በሽታ በጣም ከባድ ነው እና አንድ በጣም የማከብረው ወንድም ያለ እና ከሱ ላይ እንደገና ተበደርኩኝ አንድ ሺ አምስት መቶ ብር ቤት ኪራይ አንድ ሺ አራት መቶ ነው የምከፍለው እና ከእሱ ላይ ተበደርኩኝ። አሁን ደግሞ የዚህን ወር እንግዲህ አዶኖ ምን እንደማረግ አላቅም። እና ያው ምግብ ምናምን ብዙ ሰዎች ረዱኝ፣ ሰንሰለት ድራማ የሚሰሩትም ብርም እንደገና፣ ለሰዎችም በጣም አዝነውልኝ፣ ለሰዎችም ስልኬን ሰጥተው አንዳንድ ሰዎች መጥተው ቤት ውስጥ አዩኝ እና የመጡ የሚያዩኝ ሰዎችም ያው የተለያየ እርዳታ እንደሚያደርጉልኝ አይዞች ያሉኝ ከጎኔ ያው የሰው ልጅ ተስፋ ያኖረዋልና፣ እስካሁን ድረስ በዚህ ሁኔታ ነው ያለሁት። ወደ ዩናይትድ ስቴትስ በዲቪ ሎተሪ ከመጣች አምስት ዓመት ሆኗታል እና በዲቪ የመጣሁት ሁለት ስራ ነበረ የምሰራው፣ ካምፔን ረዳ ነበረ። ጥሩ ፊውቸር ነበረኝ ዲግሪ ማስተርስ አለኝ። ኢትዮጵያ ተምሮ ያለው ሰራተኛና ማህበራዊ ሚኒስትር ነበረ የምሰራው። እዚህም ደግሞ ፊውቸሬ የመማር ወደ ትምህርቱ የመሄድ እንጂ ወደ ማግባቱ አልነበረም። ግን ያው ጓደኞቼ እንዲሁም ደግሞ አንድ ያጎቴ ጓደኛ ነበረ በጣም ይጨቀጭቀኝ ነበረ። እዚህ ሀገር ጥሩ አይደለም ብቻሽን መቆየት ምናምን ብሎ በጣም ገፋፍቶኝ ነው እንዳገባ ያደረገኝ። ትዳሩ እንዳስበችዋል ተሳካም። በብዙ ጣውረድ የተሞላ ስለነበር ነፍሰ ጡር እያለች ተለያየች። በወቅቱ ብዙ ችግሮችንም አሳለፈች። አሁን ልጇ አደገ። ኢትዮጵያ ሄዳ ገባች፣ አርግዛም መጣች። እናቷም አብረዋት አሉ። ያጠራቀመችው ገንዘብ ባይኖርም በቃ አሁን ኑሮ የተስተካከለ ስል ኮሮና መጣና ደግሞ አመሰቃቀለው ትላለች እና በቃ አገግሜ ጥሩ ማለት ጥሩ፣ ቤቴም ጥሩ ነው። በቃ ሁላችንም ደስተኛ ነን። ልዜም ደስተኛ ነው። እኔም እሰራለሁ እና ልክ በቃ ዚኒ አገግሜ ወደ ደስተኛነት ስመጣ እንትናል ክሬዲቴም ለማል በጣም ያው እንትን ስል ስለነበረ ጠቀምብራለሁ አሁን ከሰባ ምናምን ብር በላይ መጠቀም አልችልም ስለተጠቀም ማለት ነው። ያው ሰው ማያበድርሽም ራሳቸውም የላቸውም። ያው ከባድ ነው። ያው አፓርትመንት ደባለ ከወር ያልከፈሉትን ምትን ሰጥ ደብዳቤ ሰጥተዋቸዋል ማስጠንቀቂያ። ቤተካሬንት ሳይናል ህጌ ነው። ያው ተስፋ አልቆርጥም። ፈጣሪ ነገር ሊያስተካክሉ ይችላል ብዬ አስባለሁ። እኔ ወጣት ነኝ። ነገር ተምሬ ፕሮፌሽናል ስራ ምስራት የምችለው ነኝ። ያው እንግዲህ ከቻሌንጅ በኋላ ደግሞ ነገር ይመጣል ብዬ አስባለሁ፣ እና ይሄ ቀን ካለፈ ወደ ትምህርት ሄጄ ልጆችን አሳድጌ ሀገሬን እጅ አይቼ ሀገሬን መርዳት እፈልጋለሁ። ባለሁበትም ሀገር ደግሞ ተምሬ ማገልገል እፈልጋለሁ። እኔ ገና ወጣት ነኝ፣ ሰላሳ አመት ወጣት ነኝ። ስለዚህ ማለት ያው ያለው ሁኔታ እንግዲህ ተቋቁመሽ ካለሹ እስከዛ ድረስ ጤና ከሰጠን ያልፋል እያስባለ ወይ ማን ማናቅ እዚ ሀገር ዘመድ ቢኖርሽ የምታውቂውም ሰው ቢኖርሽ ማለት ያስማሻል እንጂ ያው ሙሉ በሙሉ ችግርሽ ምንትሊሉንሽ አይችሉም። እንግዲህ ያው የሰው ልጅ ደግሞ እየበላም ሌሎች ነገሮች አስፈልጉት ያስፈልጉታል። የሚኖርበት ከሌለው ማለት ባዶ ነው ወይ ከባድ ነው። ስራ ማጣቱ የቤት ኪራይ መክፈል እንዳይችሉና በምግብም ጭምር እንዲቸገሩ ካደረጋቸው ሰዎች በተጨማሪ በእድሜያቸውና በሕመም ምክንያት ወደ ውጭ ወጥተው ምግብ ገዝተው መምጣት የማይችሉ ሌሎች ኢትዮጵያውያን በዚህ በዋሽንግተን ዲሲ፣ ሜሪላንድና ቨርጂኒያ ይገኛሉ። ኮቪድ-19 እና ኢትዮጵያውያን በአሜሪካ ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ እና በትዊተር አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቱብ ላይም ታገኙናላችሁ። አፓችንን ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ዝግጅቱ ተከታይ ክፍል እንሸጋገር። ኮቪድ-19ና ኢትዮጵያውያን በአሜሪካ ተከታዩ ክፍል አሁን ይቀጥላል። በግል የፌስቡክ ገጽ ላይ የእንረዳችኋለን ደውሉልን መልእክት በማስተላለፍ በተለያየ መንገድ ገንዘብ በማሰባሰብ ቀደም ሲል የሰማችኋቸውንና ሌሎችም ችግሮች ያለባቸውን ኢትዮጵያውያን ለማገዝ በየቦታው የሚንቀሳቀሱ ኢትዮጵያውያን አሉ። አንዳንዶቹ በገንዘብ፣ አንዳንዶቹ ደግሞ ከየቦታው ምግብ አሰባስበው ተቸግሬ አለሁ የሚል ሰው ቤት ድረስ እያንኳኩ እርዳታ በማቅረብ ላይ ይገኛሉ። ጽዮን ግርማ እነዚህንም አነጋግራለች። በተከታዩ ክፍል ቀጥሎ ያዳምጡት። በዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ የሚገኙትና እገዛ የሚፈልጉ ኢትዮጵያውያንን በተለያየ መንገድ ለማገዝ በበጎ ፈቃደኝነት በግላቸው በቡድንና በድርጅታቸው አማካኝነት ተሰባስበው በስልክ ቅንጅት በማድረግ የገንዘብ፣ የቁሳቁስና የትራንስፖርት አገልግሎት የሚሰጡ ይገኙበታል። የቤተሰብ ሬስቶራንት ባለቤታቱ ወይን አለም ዘለቀ፣ ከሰንሰለት ድራማ አዘጋጆች አንዱ የሆነው ቴድሮስ ለገሰ እንዲሁም በዚሁ ድራማ ላይ ተዋናይ ሆኖ የሚሰራው ኤርሚያስ አባተ ተሰባስበው በቴድሮስ አማካኝነት በተላለፈ ማስታወቂያ እርዳታ የምትፈልጉ ደውሉልን ሲሉ በማህበራዊ ሚዲያ ላይ ማስታወቂያ ተናገሩ። አቶ አይነ ዓለም ሀሳቡ እንዴት እንደተጠነሰሰ ሲገልጽ ከዚህ ቀደም የእርሱና የእህቱ የዳር የሚልሽ አለሙ ቤተሰብ ሬስቶራንት ምግብ በነጻ መስጠት ዜና በአሜሪካ ድምጽ የፌስቡክ ገጽ ላይ ከወጣ በኋላ በደረሳቸው የስልክ ጥሪ መሰረት እንደሆነ ያስረዳል። የዛኔ ትዝ እንደሚልሽ አንቺ መጥተሽ ያንን ፕሮግራም ካስተላለፍሽ በኋላ ቨርጂኒያ የሚኖሩ አንድ እናት ያንን አይተው ቨርጂኒያ ነው የሚኖሩት። ለሳቸው ሳይሆን ጎረቤቴ በጣም የቸገራቸው ሴትዮ አሉ እና ምትችሉ ከሆነ ወይም የሚረዳ ሰው ካለ አይን እየፈልግልኝ አሉኝ። ከዛ በአጋጣሚ ያው ቴዲ ጋር ደውዬ፣ ቴዲ ባከን እንደዚህ አይነት ሴትዮ አሉ፣ ሂድና እያቸው አልኩት። ሄዶ ሲያቸው በጣም የሚያስፈልጋቸው ነገር አለ፣ እሱን ሾፕ አድርጎ ወስዶ ሰጣቸው። ቴዲ ከዛ መሀል ላይ ያ አሌክስ ደግሞ ደወለ። ና ይህንን ታሪክ ስነግረው ብር እኔ ሰጣቸዋለሁ፣ ለሚያስፈልገው ሰው እርዱ አለን። ከዛ ከቴዲ ጋ ወጣንና ያንን ቪዲዮ ሰርተን ለቀቅን። ከዛ እኛ ራሳችን እንደዚህ ኤክስፔክት አላረግንም፣ ይኖራል የሚል እምነትም አልነበረንም በልማችንም በእውናችንም። አብዛኛው ሰው ማንንም ብትጠይቂው እዚህ ሀገር እንደዚህ ነው ወይ ብትይ አያምንሽም። ከዛ ስትገቢበት መውጣቱ ራሱ ይከብድሻል። ምክንያቱም ምሰሚው ምታዩ ትላንት ያወራሻቸው ሰዎች እና እንዴት አርገሽ ያንን ትተሽ ወደ ኋላ ቀርተሽ የራሳቸው ጉዳይ ማለት አትችልም። ቴድሮስ እርዳታ የሚፈልጉትን እናት በአካል ከተመለከታቸው በኋላ ምናልባት እኮ ብዙ ሌላ ተመሳሳይ እርዳታ የሚፈልጉ እናቶች ሊኖሩ ይችላሉ በሚል እርዳታው መቀጠል እንዳለበት ይወስናል። ያንን ለማድረግም ይሰባሰባሉ። የሰንሰለት ድራማ አዘጋጅ ዳይሬክተርና ተዋናይ ቴድሮስ ለገሰ ስለ ሁኔታው ያስረዳል። አንዲት እናት የሚረዳኝ የለም በዚህ በኮሮናው ምክንያት ወጥቼ መግዛት አቅም የለኝም ገንዘብም የለኝም ስላሉ እኔና ይን ዬጋ ነበር የደወሉት። በግሌ እጄ አናገርኳቸው፣ የሚያስፈልጋቸውን ነገር አረግንላቸው። ከዛ በኋላ ድንገት ሌላም ሰው ሊቸገር ይችላል በሚል አንድ ነገር ብናደርግ ጥሩ ነው ተባባልን። በዚሁ አጋጣሚ የማያ ሪል ስቴት ባለቤት አቶ አለማየሁ ጉዳዩን ሲያውቅ ሊቸገር ይችላል እኔ ደግሞ አምስት ሺ ዶላር ሰጣቸዋለሁ ሲል በቃ አምስት ሺ ዶላር ማካገኘን እስቲ ንሞክር ብለን አንድ ማስታወቂያ ስንና ስንናገር ብዙ ሰዎች ደወሉልን። ያው በዛው ልንረዳቸው ይቻላል። የሰንሰለቱ ተዋናይ ኤርሚያስ አባተ በበኩሉ ስብስቡ ስራ በመከፋፈል እንደተጀመረ ይናገራል። ምንድነው ያሰብ ነው የነበረው? አይ የሚኖሩ ሜሪላንድ ነው፣ እኔ የሚኖረው ዲሲ ነው፣ ቴዲ ቨርጂኒያ ነው። ስለዚህ ሁላችንም ያለንበትን ስቴት እንያዝ ና እንዲህ አይነት ሀሳብ አለ ሲሉኝ በጣም ደስ የሚል ነው። በዚህ ጊዜ ወገኖቻችን ማንረዳበት ምክንያት የለም የሚለው እኔ ዲሲ ላይ ያለውን በአብዛኛው ፓርት በማድረስም ሄዶ በመጠየቅም የሚረዱ ሰዎች ሲደውሉኝ በማገናኘትም የዲሲ ያለው ፓርት ብዙ ሚና የተጫወትኩት እኔ ነኝ። ማስታወቂያውን ከተናገሩ በኋላ የደረሳቸው ጥሪ ከተለያየ ቦታ ነበር። የደዋዮቹ ፍላጎት መጠንም የዛኑ ያህል በጣም ብዙ ነበር። አቶ አይናለም፣ አንዳንዶቹ ሰዎች ምግብ የማይፈልጉ ሰዎች አሉ። ፉድ ስታምፕ ኖሯቸው ትልልቅ ሰዎች ናቸው ወጥተው የማይገዙ በምን ይወጣሉ። አንዳንዱ ደግሞ ምንም ነገር የለውም ፉድ ስታምፕ የሚባል ነገር የሌላቸው ሰዎች አሉ እና በጣም ይቸግራል። እንደሚቸግር የምታየው ገብተሽ ስታየው ነው። አሁን እኛ የሁሉም ሰው ዝርዝር ሊስት አለን መጠየቅ ለሚችል። ለዛውም ራሳችንም አደለን። የምናደርገው አብዛኛው የሚችሉ ከሆነ እርስ በርስ ነው የምናገናኛቸው። ምግብም ገንዘብም ነው የምንሰጣቸው። ምግብም በጣም ይቸግራል። እንደምታስብ አደለም። ጭንቅላታችን ውስጥ አይቸግርም ይባላል፣ ግን በጣም ይቸግራል። እና ብዙ የቸገረው ሰው አብዛኛው ከ35 ሰው በላይ ነው ያገኘ ነው። በጣም ይቸግራል። ምግቡን ተዩና ውሃ የሚቸግራቸው ሰዎች አሉ። ከምግቡ ተይ ነው ውሃ እንኳን ወጥተው ገዝተው የሚያመጡበት ገንዘብ የሌላቸው እና ምግብ በጣም ይቸግራል እንደምታስቢው አይደለም። እኛ ምን ደሱ ነበር ምናስበው፣ እንዴ እንዴ ሰው ምግብ ይቸግረዋል አሜሪካ ጎች ብሎ የሚል አመለካከት ነበረን። ግን ምግብ ይቸግራል። ቴዎድሮስ ለገሰ መጀመሪያ ላይ ማስታወቂያውን ሲናገሩ በዚህ መጠን የተቸገረ ሰው ይደውላል ብለው እንዳላሰቡ ይናገራል። መቼም ወረቀት የሌለው ሰው ሊደውልልን ይችላል ብለን አስበን ነበር። ግን የደወሉልን ሰዎች በጣም የሚያሳዝኑ፣ እጅግ በጣም ልብ የሚነቅ ሲንግል ማሞች፣ አዎ የጤና ችግር ያለባቸው ልጆች ያሏቸው እናቶች፣ ትላልቅ እናቶች እንደዚሁም አሁን የመጡ ደግሞ በዚህ ሁለት ወር ውስጥ በሶስት ወር ውስጥ በኮሮናው አካባቢ ላይ የመጡ አሜሪካን ሀገር የገቡ ሰዎች ምን ማድረግ እንዳለባቸው እንኳን የማያውቁ በርካታ ሰዎች ነው ያጋጠሙን። ከምንጠብቀው በላይ አሜሪካን ሀገር ሰው እንደዚህ በዚህ ደረጃ ይቸገራል ብዬ አስቤ ያላውቅም ነበር። አሁን ከሰማሁት ችግር አንጻር ብዙ ሰዎች በጣም ልብ የሚነካ ነገር ነው የሚነግሩን። ስለዚህ ከሰማሁት ነገር አንጻር አሜሪካን ሀገር ውስጥ የሰው ልጅ እንደዚህ በዚህ ደረጃ ተቸግሯል ብዬ ለማሰብ ይከብደኛል። ወረቀት ስለሌላቸው መንግስት ምንም አይነት ፋይናንሻል እርዳታ ስለማያደርግላቸው የገንዘብ እርዳታ ስለሌላቸው የቤት ኪራይ መክፈል የማይችሉ በጣም ስትረስ ሊሆኑ በዚህ ጉዳይ ላይ ሰዎች አጋጥመውናል። መብላት ምግብ ምግብ ውሃ ምን መግዣ ያጡ ሰዎች አጋጥመውናል። አቅም የሌላቸው ቤት ውስጥ ቁጭ ብለው በፊት ሰው ነበር የሚገዛላቸው። አሁን በዚህ ችግር ምክንያት ሰውም ከቤቱ አይወጣም። ስለዚህ እነዚህ ሰዎች ቤታቸው ቁጭ ብለው በረሃብ ሊሞቱ ስለዚህ፣ በዚህ ደረጃ የተቸገሩ ሰዎች አጋጥመውናል። ከዚህ ባሻገር ደግሞ ልጆች አሁን ጤነኛ ያልሆኑ ልጆች ያሏቸው ያው በብዛት ኦቲስቲክ የሆኑ ልጆች ያሏቸው ሰዎች አጋጥመውናል። እናቶች እነዛ እናቶች ደግሞ በብዙ ደረጃ ልጆቻቸውን ጥለ መውጣት አይችሉም። ትምህርት ቤት ተዘግቷል። የሚደረግ ነገር የለም። ስለዚህ ከልጆቻቸው ጋር ስታክ አድርገዋል። ቤት ውስጥ እንዴት ይውጡ? አቅምም የላቸውም በብዛት እንደውም ለብቻቸውን ልጃቸውን የሚያሳድጉት። ስለዚህ በዚህ ደረጃ ነው ያጋጠሙን ሰዎች። ሰዎች ሲደውሉላቸው መጀመሪያ ችግራቸውን እንደሚያዳምጡም ይገልጻል። የምግብ እርዳታ እናደረግላቸዋለን ነው ምንላቸው። መጀመሪያ ገንዘብ እንሰጣቸዋለን አንልም። ከዛ እንደዚህ እንደዚህ የሚፈልጉትን ነገር ይነግሩናል። ይህ የምግብ ዝርዝር ይልኩልናል ከናድራሻው ከዛ እዛ እንሄድና ሁለት ሁለት መቶ ብር ለሁሉም ቢያንስ ሰላሳ ሰው ይሆናል። አሳይሻለሁ አሁን የተመዘገቡትን ወደ ሰላሳ ሰው ለሚሆኑ ሰዎች ሁለት ሁለት መቶ ብር ከዛም በላይ ሰጠናቸው አሉ። ምክንያቱም በቃ የቤት ኪራይ ነው እኔ የምፈልገው፣ ና ልወጣ ነው የጎደለኝ ሶስት መቶ ብር ነው ይሉ እና ምንም እውነት ነው ስታየው። ችግራቸውን ከየት ያመጣሉ ነው የሰዎች ስራ ስለቆመ፣ ምንም የሰው ልጅ ባይቸግረው በዚህ ደረጃ አደባባይ ላይ ወጥቶ ሊያውም አሜሪካን ሀገር ራሱን አጋልጦ እንደዚህ አይነት ለሁለት መቶ ብር ና ለሶስት መቶ ብር ገንዘብ ይጠይቃል ብዬ አላስበም። ስለዚህ አምነናቸዋል። ችግራቸውን ተካፍለናል። የምንችለውን ሁሉ አድርገናል። የተቸገሩ ሰዎች እንደ መጡት ሁሉ የሚረዱ ሰዎች መገኘታቸው ተስፋቸውን እንዳለመለመውም ነግሮናል። እነዚህ በ በሙሉ የረዱን ሰዎች ናቸው። አንድ ሁለት ወደ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራአንድ አስራሁለት አስራ ሶስት አስራ አምስት ሰዎች የሚሆኑ ሰዎች ምን አደርገውልናል? አሁን እኛ ከዚህ በኋላ ያለን ገንዘብ ትንሽ ነው የተሰጠን። ስለዚህ ከዚህ በኋላ እንዴት ነው የምንረዳቸው? ችግሩ አልተገባደደም፣ ወይንም ደግሞ አላለቅ። ኮረናው እየቀጠለ ነው። የነዚህ ሰዎች ችግር የሚቀጥል ነው ይሄ ነገር እስካልተፈታ ድረስ። ስለዚህ ምን አደረግን? መጨረሻ ላይ ሰዎች ሲደውሉልን ገንዘብ እንስጣችሁ፣ ገንዘብ እንርዳችሁ ሲሉን፣ ገንዘብ ከምትረዱን ቤተሰብ ያዙልን፣ ለእኛ ከምትሰጡን ቀጥታ ቤተሰብ የተቸገሩ ቤተሰቦች እናገናኛችሁና ከነዚህ ቤተሰቦች ጋር ተገናኝታችሁ በየ 15 ቀኑ እናንተ ሾፕ ስታደርጉ ለራሳችሁ ለእነዚህም ሰዎች አብራችሁ አድርጉልን፣ አልናቸው። ከዛ እሺ ያሉ ቤተሰብ መደብንላቸው ለእነዚህ ሰዎች አሁን እነዚህ ሰዎች የሚገርምሽ ነገር የምግብ እርዳታ ብቻ አይደለም የያደረጉት፣ የቤት ኪራያቸውን ከመክፈል ጀምሮ ለምሳሌ ያለ አንዱ 1600 ብር የከፈለችልን ልጅ አለ። ዛሬ ደግሞ ወደ 1000 ብር የከፈለልን ሰው አለ። 300 ብር የከፈለልን ሰው አለ። የምግብ እርዳታ ከባልቲሞር ድረስ መጥቶ የሚያደረጉ ሰዎች አሉ። እዚህ አካባቢ ምግብ ኩክ አድርጋ የምትሰጥልን ልጅ አለች ከቨርጂኒያ። አሁን ምግብ ኩክ ማድረግ ለማይችሉ እኔ ያደረጋለሁ ግድ የለም በየ15 ቀኑ ብላ የምንፈልገውን ሰው ባክሽ ለዚህ ሰው ምግብ አድርሽልን ካልናት ምግብ ኩካር ጋር ምን ብላ ታደርስልናለች። እንደዚህ በጣም በርካታ ቅን የሆኑ ሰዎችን በዚሁ አጋጣሚ አግኝተናል። ብቻችንን ያደረግነው ነገር አይደለም። ብዙዎች ከጀርባችን በገንዘብም በአቅማቸውም እየሄዱ ቤታቸው ችግራቸውን በመስማት በመርዳት በከፍተኛ ሁኔታ ተባብረውናልና፣ በቋሚነትም ሰዎቹን ስለያዙልን ከእኛንም ከጭንቀት ገላግለውናለ። ወደፊቱ አቶ አይናለም ለመርዳት የተሰለፈው አብዛኞቹ ሰዎች ማንነታቸው እንኳን እንዲገለጽ አይፈልጉም ነበር ይላል። ይገርሞ ኢትዮጵያውያኖች እንዳሉ አይተናል። ከራሳቸው አልፈው የራሳቸውን ነገር ስማቸውም እንዲነገር ሳይሆን በቃ ተው አብረን እኛ አለን ይሄ ችግር እስኪያልፍ ድረስ በየወሩ ሾፕ እያደረግን እንሰጣቸዋለን የሚያስፈልጋቸውን በገንዘብም። ሮቤል በጣም ልናመሰግነው የምፈልገው ሰውዬ ቤቱን ሰጥቶ ቤት አለኝ የቸገረው ሰው ካለ ይምጣ። በገንዘብ እምኔ ጓደኞቿን አስተባብራ ለአንድ ሰው ሙሉ የቤት ኪራይ ከፍላ ለሁለት ለሶስት ሰው ምግብ ገዝታ ወስዳው የሰጡ ሰዎች በጣም ማመስገን የምፈልጋቸው ሰዎች። እና በዛ መንገድ ነው ይሄ እንደዚህ እየቀጠለ የሄደው። አሁን እግዚአብሔር ይመስገን እኛ ካሰብነው በላይ ሆኖ አግኝተነዋል። ኤርሚያስ በበኩሉ የተቸገሩ ሰዎችን ማየቱ የፈጠረበት ሀዘን ወገናቸውን ለማገዝ በቆሙ ሰዎች እንደተቀረፈለት ይገልጻል። እኛ መጀመሪያ ቀን ገና መጀመሪያውን ቀን ማስታወቂያ ስናደርግ ከእኛ ቀድመው የተገኙ ሰዎች ነበሩ። እንደዚህ አይነት ፋሚሊዎች አሉ የቱ ጋር እንርዳ ሄደው ብለው እኛ ገና ሳንደራጅ ሳንሰባሰብ እነሱ ሄደው አድራሻተናቸው ምግብ ያደረሱ ሰዎች አሉ ከባልቲሞር ከምናምን እየመጡ ከዛ ውጭ ግን ከምግቡ ውጪ ብዙ ሰዎች የደወሉልን አሁን በቋሚነት የቤት ኪራይ መክፈል የሚከፍልላቸው ሰዎች የሚረዷቸው ያገኘናቸው ሰዎች አሉ በቋሚነት። እንዲሁም ደግሞ በሕክምና ሙያ ላይ ያሉ ሰዎች አሁን ኩላሊቷን የሚያማት ልጅ አንድ ልጅ ነርስ ናት፣ ደውላ ከዚህ በኋላ ዳያሊሲስን በኩል የሚያስቸግራትን በሕክምና በኩል ያሉ ነገር በሙሉ እኔ እደግፋታለሁ ብላ በቋሚነት ደግፋት የመጣችም ሰው አለች። እንደዚሁ በጠበቃ እንዲሁም ደግሞ በኦቲዝም ሕመም ያለባቸው ሰዎች አሁን ከሜሪላንድ አንድ ልጅ ማህበር አላቸው እንደዚህ ኦቲዝም ህመም ችግር ያለ ባቸው ቤተሰቦች ህመም አለባቸው ችግር ያለባቸው ቤተሰቦች አሉና ማህበር አላቸው እና እንደ ደውለው ደግሞ መርዳት እንፈልጋለን አሉ ሲሉ እኔ ከመርዳቱ ፊት ኤክስፕሌን አደርግላቸዋለሁ ም ምን አይነት ፋሚሊዎች እኛ ጋር እንዳሉ እና ቅድሚያ መስጠን የሚፈልጉት ለየትኛው ፋሚሊ ነው የሚለው ማለት ነው እና ይህ ስነግራቸው ኦ እኛ እንደው ማህበር አለን፣ ስለዚህ ችግሩ እናውቀዋለን፣ መረዳትም ያለበት ነገር እኛ እንረዳቸው፣ ስለዚህ እንደዚህ አይነት ፋሚሊ ስጥን ብለው ወደ ሶስት ፋሚሊዎች እንደዚህ ልጆቻቸው ኦቲዝም ያለባቸው እነሱን በቋሚነት አብሯቸው ሊረዷቸው ሊያግዟቸው የመጡ ሰዎች ማለት ከምግቡና ከገንዘብ ውጭ ማለት ነው። ሌላው በዋሽንግተን ዲሲና አካባቢው ያለውን የኢትዮጵያውያን ችግር በመረዳት እገዛ ለማድረግ እንቅስቃሴ በማድረግ ላይ ያሉት ከተመሰረተ ሰባት ወራትን ያስቆጠረው የኢትዮጵያ የሰላምና የእድገት ማዕከል ድርጅት መስራችና በጎ ፈቃደኞች ናቸው። የዚህ ድርጅት መስራቾች ከተለያየ የእምነት ተቋም የተውጣጡ ሰዎች የተሰባሰቡበት ነው። ስብስቡ ለሌላ በጎ ዓላማ የተመሰረተ በመሆኑ ኢትዮጵያውያን በኮቪድ ምክንያት ተ ሲቸግረው ሲመለከቱ በበጎ ፈቃደኝነት ተሰባስበው ማገዝ እንዳለባቸው እንደወሰኑ ከድርጅቱ መስራች አባል የሆኑትና በንግድ ስራ ላይ የተሰማሩት አቶ ቸርነት ደበሌ እንዴት ወደዚህ ተግባር እንደገቡ ይናገራሉ። በዚህ በወረርሽኙ የተነሳ ብዙ ሰዎች ችግር ላይ እንደወደቁ ግብ እጥረት እንዳጋጠማቸው፣ የትራንስፖርት ችግር የመሳሰለውን ማንኛውም ሰው የሚያስፈልገውን መሰረታዊ ሰው ልጅ ፍላጎት ተጓሎባቸው ስናይ፣ የለም ይሄ ነገር ዝም ብለ ማያስለ የለብን በምንችለው አንዳንድ ነገሮችን ሰርተን መርዳት አለብን፣ በማለት የበጎ ፈቃደኞችን ከኛው ጋር አሰባስበን አሁን አንዳንድ ስራዎችን በመስራት በማገዝ ላይ እንገኛለን። ሰው በምን መልክ ትን ጥቅማ ጥቅም ማግኘት እንደሚችል መንግስት የፈቀደውን እንደዚሁም ደግሞ አን ኢምፕሎይመንት ይባላል። ስራ ያጡ ሰዎች በምን መልክ ማመልከት እንደሚችሉ ትንሽ ሲስተሙ የተወሳሰበ ስለሆነ ያን መረጃ የተጠራ መረጃ እናቀርባለን። ከዛም ባለፈ ደግሞ እንደዚሁ ሕክምና የሚያስፈልጋቸው ሰዎች በዚሁ በኮቪድ-19 ወረርሽኝ የተነሳ የተጎዱትን ሐኪሞችን በማስተባበር መረጃ እንዲያገኙ እንደዚሁም በሕግም በኩል ጉዳት ያለባቸውን ለምሳሌ ከቤት ውጤ የተባሉ ካሉ እነዚህ እነዚህ የመሳሰለውን በመቅረብ ደውለውልን እርዳታ በመስጠት መረጃ በመስጠት ላይ እንገኛለን። ከሁሉም በላይ ደግሞ የምግብ እጦት ያጋጠማቸውን ምግብ የምናገኝበትን አንዳንድ ምንጮች በመፈለግ ምግብ እያገኘን በምግብም እንደዚሁ በአቅም የደከሙትን እየረዳን እንገኛለን። መጀመሪያ የነጻ ስልክ መስመር ጥሪ ያዘጋጅተው፣ በዚያ መሰረት እገዛ የሚፈልጉ ሰዎችን ይሰበስባሉ። በተጨማሪም ከነ ቴዎድሮስ ጋር በመቀናጀት በጣም የተቸገሩትን ለማገዝ ይተባበራሉ። ስልክ የሚቀበሉ የምክር አገልግሎት የሚሰጡና ጥሪ ወደ ደረሳቸው ቦታ የሄዱ ምግብ የሚያደርሱ በጎ ፈቃደኞችን አሰማርተው ይንቀሳቀሳሉ። አቶ ቸርነት ይህ ስልክ ወጣቶች የሆኑ በጣም አክቲቭ የሆኑ አደራጅተን ሰባቱንም ቀን ከቀኑ ስምንት ሰዓት ወይም ቱ እስከ 12 ሰዓት ወይም ደግሞ ሲክስ ፒኤም ድረስ ክፍት ነው ስልኩ። በዛን ጊዜ መገልገል የሚፈልግ ሰው ደውሎ የህግ ቢሆን፣ የህክምና ቢሆን፣ የምግብ ቢሆን፣ ሌሎች የሚፈልጋቸውን ነገሮች ወይም ደግሞ አንኤምፕሎይመንት የስርዓት እንዴት ማመልክጫ መሙላትን የሚያስፈልገውን ከጠየቀ በኋላ እኛ ከያዝ ናቸው ከበጎ ፈቃድ ፕሮፌሽናል ጋር እናገናኛቸዋለን። በዛ መልክ እርዳታውን ያገኛሉ ማለት ነው። እንደዚሁ ምግብ የሚፈልግ ሰው በዛ መልክ ደውሎ ይጠይቃል። በተቻለ አቅም በፍጥነት እናደርስላቸዋለን ማለት ነው። አቶ ቸርነት መጀመሪያ ምግብ እንዴት እንደሚሰበስቡ ሲናገሩ ማስታወቂያ የተለጠፈበት ካርቶን አዘጋጅተው የኢትዮጵያውያን ሱቆች ውስጥ አስቀምጠዋል። ማንኛውም ወደዛ ሱቅ የሚገባ ገበያተኛ የቻለውን ነገር ገዝቶ እዛ ካርቶን ውስጥ ያስቀምጥላቸዋል። እሱን ሰብስበው አንድ በጎ ፈቃደኛ በሰጣቸው ቤት ውስጥ የሚያስቀምጡ ሰዎች ይመደባሉ። ምግቦቹን ወደ ተረጂዎቹ እንዲያደርሱ የሚመደቡት ሰዎች ከዚያ እያነሱ አቶ ገረመው ይማም የሜሪላንድ ነዋሪ ናቸው። በዚህ ምግብ በሚቀመጥበት የዋሽንግተኑ ቤት ነው ያገኘኋቸው። ኮቪድ-19 እያደረሰ ያለውን አስከፊ ጉዳት አስታውሰው የተረፍ ነው እንተጋገዝ ብዬ ነው ይላሉ። ይህ በሽታ የተረፉት ሰዎች እንኳን ራሳቸውን የሚከላከሉ ሰዎች እንኳን በምግብ ሲቸገሩ፣ ፍራስትሬትድ ሲሆኑ፣ ሳይኮሎጂካሊም ችግር ሲገጥማቸው ያሳዝናል። ስለዚህ እኔ አንዳንድ ጓደኞች እንዲህ ቮሊንተር ሰራለ ራስህን አጠብቅም እንዴ? ራስህን ህይወትህን እንደዚህ አስቸጋሪ ሁኔታ አጋልጠህ ነው እንዴ ምሰራው? ይሉኛል። ግን በተቻለኝ መጠን ራሴን ተጠንቅቄ፣ በበሽታው አፌክትድ እንዳሉን ተጠንቅቄ የምችለውን አደርጋለሁ። ስለሚሰሩት ስራ ይናገራሉ። ምግብ የሚቀመጥባቸው ቦታዎች አሉ። ከነዛ ከኢትዮጵያውያን ስቶሮች እናመጣለን። እኔ የምጠቀመው በራሴ መኪና ነው፣ በራሴ ነዳጅ ነው። ቮለንቲር እያደረኩ ነው ያለው። ከዛ እናመጣለን። ይሄኛው ጊዜያዊ ስቶራችን ነው። እዚህ ጊዜያዊ ስቶር ይመጣል። እኔ ብቻ ሳልሆን ሌሎችም ጓደኞቻችን ያመጣሉ። ሶርታውት እናደረጋለን። ምግቡን፣ ራይሱን፣ ዘይቱን፣ የጣሳውን ምግብ፣ ወተቱን፣ ድንቹን በአንድ ፓኬጅ ውስጥ እናደርጋለን፣ እናሽጋለን። ፓቸሮች አሉ፣ እዚህ እዚህ ቦታ አድርሱ ሲሉን እናደርሳለን። እንግዲህ እስካሁን እየሰራን ያለ ነው የቮለንቲር ስራ ይህንን ይመስላል። መሀሌት አሰፋ የኢትዮጵያ ሰላምና እድገት ማዕከል የበጎ ፈቃደኛ አባል ነች ቨርጂኒያ የሚገኘውና ሁለተኛ ማስቀመጫቸው በሆነው ሰላም ፋውንዴሽን ውስጥ ለተቸገሩ ሰዎች የምታደርሰውን እቃ ልትወስድ መታን ያገኘዋል አሁን ለምሳሌ ዛሬ አጋጣሚ ሆነው እስኬጁል ላይ አልነበርኩም የተሰጠኝ እስኬጁል ዲስፓች ነበር ምሰራው የዲስፓች ስራ አለን ይሄ ማህበር ለእያንዳንዳችን ሰው የሰጠን የስራ ዘርፍ አለና የኔ የስራ ዘርፍ ዲስፓቸር ነው እና አጋጣሚ ዛሬ ረፍቴ ነው ግን በወጣት ቴዲ አማካኝነት አንዷ እህታችን ደውላ አገኘችኝና እህታችን ስደውልልኝ እያለቀሰች ነበር። ልጅ አለኝ የሶስት ዓመት ልጅ አለኝና እባክሽ እርዳታ ፈልጋለሁ ልጄ ተሰቃየችብኝ ስትለኝ ሰላም ፋውንዴሽን ነኝ አሁን ያለሁት ከኔ ቤት ወደ ሀምሳ ሁለት ደቂቃ ነው የሚያስነዳው ና ለእሷ እርዳታ አርዳት አልሰጥ ነው ዜት መጣሁት። አንዳንድ ምግብ ገዝቼላት፣ እንደ ሽንኩርት፣ እንደ ቲማቲም፣ እንደ ዘይት ያለ ነገር በግሌ ገዝቼላት፣ እዚህ ካለው ከተቀመጠው ደግሞ ድንችም ሆነ የተለያዩ የምግባች አሉ። እሱን አርጌ ወደ እሷ ቤት ልሄድ ነው። አሁን ወደዚህ የመጣሁት በምታለቅስበት ሰዓት ላይ በጣም አዝኛለሁ። እኔም የሶስት ልጆች እናት ነኝ ሲንግል ማም ነኝ ስላለችኝ በጣም ከልብ ያዝኛለሁ። አሁን ወደ እሷ የተዘጋጀው ነው። ቨርጂኒያ የሚገኘው የሰላም ፋውንዴሽን ኢማም ኡስታዝ ጀማል በሽር ከብዙ ብዙ በጎ ፈቃደኞች ኢትዮጵያውያን ጋር የሚያደርሱትን ምግብ ሲያስተካክሉ ነው በፋውንዴሽኑ ቢሮ ያገኘኋቸው። በዛሬው ዕለት እዚህ ጋር የምታዩት ይህ እርዳታ ከኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ እና ሰላም ፋውንዴሽን አንድ ላይ በመተባበር ቮለንተሪዎቻቸውን በማሰባሰብ ከውጭ ድርጅቶች የሚገኙትን እንዲሁም ከአሌክዛንድሪያ ሲቲ ከራሱ ከካውንቲው የሚመጡትን አንዳንድ እርዳታዎችን በማሰባሰብ የራሳችንን ቮለንተሪዎች ወይም ረዳቶችን በማሰባሰብ ለተለያዩ ችግረኞች በየቤታቸው እርዳታ የምንሰጥበት ነው። ኡስታዝ ጀማል እርዳታ እየተለገሰ ያለው ለሁሉም ኢትዮጵያውያን መሆኑን ገልጸው የሚሰራው ደግሞ በቅንጅትና በትብብር መንፈስ ነው ይላሉ። ከተለያዩ ድርጅቶች ጋር ስለምንገናኝ ያ ድርጅት የሚደርስባቸውን ማህበረሰቦች ሁሉ ለምሳሌ ኢትዮጵያን ሴንተር ፎር ፒስ ኤንድ ፕሮግረስ ውስጡ እኔ ያለሁኝ እኔ ምክትል ቼርማን ነኝ። ከኔ በላይ ደግሞ አንድ ወንድሜ አቤል አለ። ጋሼ አቤል የቤተ ክርስቲያን አገልጋይ ነው። ሌሎች ደግሞ አሉ እህቶች፣ እዛ ሌላ ድርጅቶች ውስጥ የሚሰሩ። ስለዚህ ሁሉም በየማህበረሰቡ ስር ያሉ ስለሆኑ የተለያዩ ሰዎችን የማግኘት እድላችን በጣም ሰፊ ነው። እናም በዛው ልክ ነው የምንሰጠው። ሃይማኖት ዘር የመሳሰሉት ተኮር ላይ ምንም አይነት ነገር የለውም። ይህ ጊዜ እዚህ አካባቢ የሚገኙ ኢትዮጵያውያን ምን ያህል ችግር ላይ መሆናቸውን አሳይቶናል ይላሉ። ለኢትዮጵያውያን ብዙ ጊዜ የምንስለው እዚህ ሀገር ላይ የሚቸገር ሰው የለም የሚል አስተሳሰብ ነው ያለን። እናም በብዛት ወደ ኢትዮጵያ ነው አይምሯችን የእርዳታ ነገር። አሁን ግን የታየን በተለይ በኮቪድ 19 በየቤቱ በጣም ብዙ ጉድ አለ ወልደው የሚያረሳቸው እንኳን የሌሉ እህቶች አጋጥመውናል። በጣም የሚያስለቅሱ ስንደርስላቸው ማርያም ነው የላከቻችሁ ብለው እስከሚያስቡ ድረስ ማለት ተአምር እስከሚመስላቸው ድረስ እርዳታ የራቃቸው ሴቶች አጋጥመውናል። ይሄ እኛው አካባቢ ነው። እዚሁ አሌክዛንድሪያ ዲሲ አካባቢ እህቶች ለምሳሌ በዒድ ቀን የአማት ባሉ ቀን ምንም የምትበላው የምትጠጣውም ነገር የሌላት እህት አጋጥመናለች። እኔ ራሴ ነኝ እንደው መቃሁን ይዤላት ሄድኩት። ስለዚህ በጣም ብዙ አሉ እና የሚሰጠው እርዳታና የሚረዱትን ማች ማድረግ በማይቻል ደረጃ በጣም ብዙ ተረጅ ሰዎች አሉ። በተለይ ሌላው ደግሞ ምናልባት እህል ምናምን ላይ ችግሮች የማይኖርባቸው ሰዎች እንኳን ቢኖሩ፣ ሌሎች ደግሞ በቤት ኪራይ የሚሰቃየዋል። ስለዚህ እርዳታ የምግቡን ከሸፈንላቸው፣ ያቺን ትንሽ ያለቻቸውን ገንዘብ ሴቭ አድርገው የቤት ኪራያቸውን ሌላም ሌላም ነገሮቻቸውን መክፈል የሚችሉበታል። የሰላም ፋውንዴሽን የቦርድ አባልና የቨርጂኒያ ነዋሪው ብርሃን አህመድ አህመድን የተጣለባቸውን ኃላፊነት ለመወጣት በዚያ ከተገኙ በጎ ፈቃደኛ መካከል ናቸው። ኮቪድ-19 እንደተከሰተና ሁሉም ነገሮች መዘጋጋት እንደጀመሩ እኛ እንደ ሰላም ቦርድ ተሰባስበን ያደረግነው ነገር ምንድን ነው፣ የእኛም አባላቶች ሆኑ አጠቃላይ ማህበረሰቡ እዚያ አካባቢ የሚገኘው የትራንስፖርት ችግር ሊያጋጥመው ይችላል ብዙ እናቶች፣ ብዙ እህቶች፣ ብዙ ትልልቅ ሰዎች ከመውጣት ከቤት መውጣት ልጆች ይዘው መውጣት በማይችሉበት ሁኔታ ላይ ሲንግል ማሞች የሆኑት ብዙ ልጆች ያሏቸው ልጆቻቸውን ይዘው ለገበያ መውጣት ስለማይችሉ፣ በቀጥታ ያደረግ ነው ምንድን ነው በሚፈልጉበት ነገር ሻፒንግ መውጣት ሲፈልጉ፣ ወይም የሆነ ቦታ መውጣት ሲፈልጉ የእኛ የሰላም ቮለንተሮች ቤታቸው ድረስ እየሄዱ የሚፈልጉትን ነገር ገዝተውላቸው ወይም የሚፈልጉትን ጉዳይ ፈጽመውላቸው የቤታቸው ሳይንቀሳቀሱ ለወረርሽኙም ሳይጋለጡ ደርሰው እንዲመጡ ነው ያደረግ ነው። በዚህም በርካታ ቮለንተሮችን አሰባስበን እንደ ቤታቸው ቅርበት ቤታቸው ለምሳሌ መሀል አሌክሳንድሪያ ቤቱ የሆነ ሰው እዛ አካባቢ ያለ የተቸገረ ሰው ሲገኝ እዛ ደርሶ ያንን ፒክ አድርጎ የሚፈልገውን ነገር ጉዳዩን ጨርሶለት እንዲመለስ የማድረግ ስራ ነው፣ በትራንስፖርቴሽን በኩል ያደረግ ነው። እና ስቲል አሁንም ድረስ ክፍት ነው። ጊዜ አካባቢ የሚፈልግ ሰላም ፋውንዴሽን ዌብሳይት ላይም ዋትሳፕ ግሩፕ ላይም ተለቋል። አድራሻው በዛ ጠይቆ ሰርቪሱን ማግኘት ይችላል፣ አገልግሎቱን ማግኘት ይችላል። በመጀመሪያው ክፍል ላይ ያነጋገር ናቸው ኢትዮጵያውያኑ በተለያየ መልኩ እነ ቴድሮስ በኢትዮጵያ የሰላም እና እድገት ማዕከል በሰላም ፋውንዴሽን እና በብዙ በጎ ፈቃደኛ ኢትዮጵያውያን የተጎበኙ ናቸው። የቨርጂኒያ ወጣት እና የዲሲዋ እናት ስለተሰጣቸው እርዳታ ተከታዩም ብለውን ነበር። አንድ ቴዲ የሚባል አለ የሰንሰለት በማር የሚሰራ ና፣ በጣም መልካም ሰው ነው። እሱን አግኝቼው ነበረ፣ ማለት ያው ፌስቡክ ላይ አንድ የለቀቀው ቪዲዮ ነበር እና በሱ እንትን አገኘውት ያው አበሾችን ሰፖርት ያደርጋል እና ገንዘብ አሰባሱ ለአበሾችን የሚረዳው ነገር አለ። በተለይ አንድ ዶክመንትድ ለሆነ እንደኛ አይነት ወረቀት የሌለን ማለት ነው። እና እሱ ተወሰነ ሁለት መቶ ብር ሰጠ። ይሄን ያክል ያገንዘብ ረዳኝ ማለት ነው። ጥሩ ነው። ያው ሌላም ሰው እንዳገኝ ብዙ እንትን ሞክሯል። እንደገና ደግሞ ያው ከሜላት የምትባል ሰው አገናኘኝና እሷም ልጇ ስኳር አለባት። መርፊዎች ምናምን የስኳር የማሽን ዲቫይሶች አሉ አለ። እነሱ እነሱን ረዳች እና በጣም ነው የማመሰግናት በዚህ አጋጣሚ እሷ እና ኤርሚም ብር ሰታዊ ነበረ። በካሻ ትራንስፈር አርገው ነበር። ሌላም ልጅ ደግሞ ቨርጂኒያ አንዲት እህት አስተዋውቆኝ ነበር። እሷም ብዙ ነገር ከወንድሟ ጋር ይዛ መታ ቤቴን ሞላችው። ፍሪጄ ሙሉ ነ ምናምን፣ ምግብ ችግር የለብኝም። ቀያሚያስም በራሱ ለብቻው አንዳንድ ነገሮችን ይዞ መጥቶ እንትናለኝ። እንደገና ቴድሮስንም ሌሎች ሰዎችንም ዛመት ባርቀነ መጥቶ ያየኝ አንድ ወንድም አለ ሰላም ፋውንዴሽን እና ሁሉም የሚሰሙ ሰዎች ያው እንትን ይሉኛል። አንድም ደግሞ ባልቲሞር ያለ ልጅ አለ። ብላክ አንዲት እንትን ደውላልኝ ነበር እና የምትፈልጉ ነገር ካለ ኮንታክት አድርጊኝ ባኛለች። አሁ ለጊዜው ምግብ ምንም የሚያስፈልገኝ ነገር የለም ሙሉ ነው ቤቴ። ፈጣሪ ይመስገን በአንድ ሳምንት ውስጥ የነሱ ፕሮግራም ከሰማ በኋላ ምንም ነገር ሞላልሁልኝ። እነዚህ በፍላጎታቸው ኢትዮጵያውያኑን ለማገዝ የተሰባሰቡ ኢትዮጵያውያንና ትውልድ ትውልደ ኢትዮጵያ የችግሩ መጠን ከፍተኛ በመሆኑ እዚሁ ቁጭ ብለን ወገኖቻችን በምግብ ሲቸገሩ ከምናይ አቅማችንን አጠናቅረን ዘላቂ መፍትሔ ልንሰጣቸው ይገባል ሲሉ በአንድ ድምጽ ይስማሙበታል። አድማጮች ይህ ዘገባ አብዛኛው በምስል ጭምርም የተቀናበረ በመሆኑ በፌስቡክና ና በዌብሳይታችን እንዲሁም በዩቲዩብ ገጻችን ላይ ታገኙታላችሁ። ለአሜሪካ ድምፅ፣ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አመሰግናለሁ ጽዮን ለዝግጅቶቹ ለዛሬ ጊዜው በማብቃቱ እዚህ ላይ እናቁም። የዛሬ ዝግጅታችን ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ ጽዮን ግርማና ሰሎሞን አባተንን መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ እናመሰግናለን። መነጣጠል መለያየት አይደለም። ፍቅር፣ መተሳሰብ፣ ራስን መጠበቅ ኮቪድ አስራ ዘጠኝን ያሸንፋሉ። ሰላም ጤና ይስጥልን። በደህና እደሩ።